ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። አቶ አበራ የማንአብ በአውሮፓ የኢትዮጵያውያን መድረክ ድልድይ ሊቀመንበር፣ ወይዘሮ ጽጌረዳ ዋልልኝ በአውሮፓ የኢትዮጵያውያን መድረክ ድልድይ የስራ አስፈጻሚ ኮሚቴ አባል በራ እንደሚታወቀው፣ አሁን የሀገር አቀፍ ምርጫ ልካሄድ ጥቂት ወራት ነው የሚቀሩት። የምርጫ ዘመቻውን በየፊናው ተጀምሯል። በፖለቲካ ድርጅቶችም ሆነ በግል ተወዳዳሪዎች ዘንድ ከዚህ ምርጫ ምን ይጠበቃል? ኢትዮጵያንስ ወደፊት አቅጣጫ ወዴት እንዲያመራ ሊያደርግ ይችላል? የሚል እሳቢ ያሉት በግሎ ከምርጫው የምጠበቀው ነገር ከአካሄዱ ጋራ የተያያዘ ነው የሚሆነው ማለትም አሁን ባለንበት ሁኔታ ከመቼውም ጊዜ የበለጠ አሳሳቢነቱ ለመጀመሪያ ጊዜ ሙሉ ለሙሉ ዴሞክራሲያዊ የሆነ ምርጫ ለማካሄድ ሙከራ እናደርጋለን የተባለበት እና ሀገሪቱም ባለችበት ችግር ለማላቀቅ የመጀመሪያው እርምጃ ይሆናል ተብሎ የታሰበበት ሁኔታ ስላለ ለዚህ የሚመጥን እንዲሆን የምርጫው ሂደት ተግቶ መስራትን የሚጠይቅ መስሎ ይታየኛል። እኔ በበኩሌ በአሁኑ ሰዓት ትልቅ አሳሳቢ ሆኖ የሚታየኝ ጉዳይ ውስጥ ምን አሉ? አንደኛ አጠቃላይ የጸጥታው ሁኔታ ሰዎች ለሕይወታቸው እና ለንብረታቸው ዋስትና ያላቸው መሆኑን ካላወቁ ሀሳባቸውን ለመግለጽ ማለትም መም ምርጫ ማለት ሕዝብ ሀሳቡን የሚገልጽበት ከፍተኛው ስርዓት ማለት ነው ይደፋፈራል ብዬ አላምንም። ስለዚህ በአጠቃላይ የጸጥታውን ሁኔታ የመተረጋጋ መሆን እና ለህዝቡ ሰላማዊ በሆነ መንገድ ወጥቶ ሀሳቡን መግለጽ የሚችልበትን ሁኔታ በማመቻቸት በኩል ትልቅ አስተዋጽኦ አለው የሚል እምነት አለኝ። ሁለተኛ ውድድሩ፣ የአሁኑ መንግስት እና ተቃዋሚዎቹ በሚወዳደሩበት ጊዜ የውድድሩ ሜዳ ለሁሉም እኩል መሆኑ መረጋገጥ ይኖርበታል። ለምንድን ነው? ያልተደላደለ ሜዳ ላይ ለሁሉም እኩል ባልሆነ ሁኔታ የሚደረግ ውድድር ለአንድ ወገን ያደላ ውድድር ለሀሜት፣ ለጠብ፣ ለቂም እና ለበቀል መነሾ ነው የሚሆነው። ስለዚህ ምርጫውን የተሟላ ለማድረግ ከተፈለገ በማያሻማ ሁኔታ የተለያዩት ፓርቲዎች፣ ተቃዋሚዎች ሁሉ እኩል እንደ መንግስት በማንኛቸውም ምርጫውን በሚመለከት ጉዳይ ላይ ከመንግስት ያላነሰ እድል ያላቸው መሆኑን በተግባር የሚገለጽበትን ነገር ማድረግ ያስፈልጋል። ይህም ማለት ብዙ ነገር ነው። መንግስት በእጁ ብዙ ነገር አለ። መንግስት በመሆኑ ወደድንም ጠላንም፣ መንግስት አመነም አላመነም፣ መንግስት በመሆኑ ብቻ ያለው አድቫንቴጅ ብዙ ነው። ስለዚህ ለነዛ ይህንን የሚያካክስ ሜዳውን የማደላደል ስራ መሰራት ይኖርበታል ከመገናኛ ብዙሃን አንስቶ በጀት እስከመመደብ ድረስ ለስራ ማስጌጃቸው። ምክንያቱም ይህ ምርጫ አገራዊ ምርጫ ነው። አሁን ስልጣን ላይ ያለው ፓርቲ የገንዘብ ችግር ሊኖር የለበትም ብዬ ነው የምገምተው። በማንኛቸውም ጊዜ ሲንቀሳቀስ የሚጠቀመው በአብዛኛው በመንግስት ሀብትና እና ንብረት፣ ለእነኛ ይህንን የሚመጥን ማካካሻ ሊመደብላቸው ይቀባል። የስራ ማስጌጃ፣ የቤታቸው ኪራይ፣ የጽህፈት መሳሪያ ወጪ፣ የመጓጓዣ፣ የአዳራሽ፣ የመከራያ ብዙ ነገር ነው ያለው ስለዚህ ይሄንን የማደላደሉ ኃላፊነት በጣም በጣም አስፈላጊ። ሶስተኛ ከዛ ከመጀመሪያው ካነሳሁት ከጸጥታው ጋር ተያይዞ፣ ግን እሱ ብቻውን አይደለም ማለት ነው። ይሄንን የሚጨምረው ሁሉም ፓርቲዎች በየትኛውም የሀገሪቱ ክፍል በነፃነት ተዘዋውረው ህዝብን የማናገር ፕሮግራማቸውን የማስተዋወቅ መብታቸው በህግ በወረቀት ላይ ብቻ ሳይሆን በተግባር መከበር አለ ይህ ደግሞ የማን ሀላፊነት ነው? የገዢው ፓርቲ ሀላፊነት ነው። ያለውን መንግስታዊ መዋቅር የሚቆጣጠረው፣ ጸጥታውን የሚቆጣጠረው ዛሬ ስልጣን ላይ ያለው መንግስት እንደመሆኑ መጠን ሌሎቹ ፓርቲዎች በመላ ኢትዮጵያ እንደልባቸው ተዘዋውረው ሀሳባቸውን ለማግለጽ እንዲችሉ የሚያደርግ ሁኔታ ካልፈጠረ አሁንም ምርጫውን የተዛባ ያደርገዋል ማለት ነው። ስለዚህ በእውነት እኔ አሳሳቢ ሆኖ የማገኛቸው እነኚህ ናቸው። ምርጫው መደረጉ በራሱ ምርጫ ምርጫ የሚያሰኘው እነኚህ እነኚህን የመሳሰሉት ሁኔታዎች ሲሟሉ ነው እና ይህንን ይህ ሁኔታ እንዲደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሊናገር ይችላል። ግን የማስፈጸመው አቅም ያለው ገዢው ፓርቲ ዘንድ ነው። ይህንን ነገር እኔ በስልጣን ላይ ያለው መንግስት አተኩሮ እንዲሰራበት እጠይቃለሁ። ምክንያቱም ከአሁን ድረስ ያለው ሁኔታ ህብረ ብሔር ፓርቲዎች አንዳንድ አካባቢዎች ሄደው ቅስቀሳ ለማካሄድ ስብሰባ ለማድረግ ሀሳባቸውን ለመግለጽ በሚሞክሩበት ጊዜ የገጠማቸው ችግር ሲታይ አሳሳቢ ያደርገዋል የምርጫውን ሂደት። ይህንን ነገር በአስቸኳይ አርሙ። የፓርቲዎችንም አቅም አጎልብቶ እኩል የተደላደለ ፉክክር የሚደረግብን ሁኔታ እንዲመቻቸ ማድረግ ትልቅ ድርሻ አለው ብዬ ነው የማስበው ያለው መንግስት። ወይዘሮ ጽጌረዳስ በዚህ በተለይ ከምርጫው በኋላ ማንም ይሁን ማንኛውም ድርጅት አሸናፊ ቢሆን ምን አይነት የለውጥ ሂደቶች ዋነኛ እርምጃዎች ሊወሰዱ ይገባል ኢትዮጵያን ወደ ትክክለኛ አቅጣጫ ለማራመድ የሚል ሃሳብ ያሉት በእርሶ በኩል የተለያዩ ኢትዮጵያውያን የተለያየ ፍላጎትና ከድርጅቶችም ጭምር የተለያዩ ነገሮች እንዲከወኑ ይፈልጋሉ። ከሕገ መንግስት መለወጥ ወይም መሻሻል ጀምሮ በርካታ ነገሮች ያነሳሉ። በእርሶ በኩል በተለይ የኢትዮጵያን ሕዝብ ሕይወት ለመቀየር በዋነኛነት ቅድሚያ ተሰጥቶት ለውጥ ሊደረግበት ወይም መሻሻል ሊደረግበት ይገባል የሚሉት ነገር ቢኖሩ ምን ይሆናሉ? አይ፣ እኔ እንኳን በመጀመሪያ አሁን ይሄ ምርጫ ኦፍኮርስ ካለፉት ጊዜዎች የተሻለ ሜዳ አለ። ብዙ ፓርቲዎች ሀሳባቸውን ቢያንስ አቶ አበራ የተናገረው በሙሉ እንዳለ ሆኖ ማለት ነው። እኔ ከዚህ ምርጫ የምጠብቀው እያንዳንዱ የፖለቲካ ፓርቲ እስከ ዛሬ ድረስ በመቃወም ላይ ያለ በሙሉ ዛሬ በተግባር የሰብአዊ መብትን መመሪያው ማድረግ አለበት። ሰዎችን መብት መከበር አለበት ሰዎች ከቦታ ቦታ መንቀሳቀስ አለባቸው ሀሳባቸውን መግለጽ አለባቸው ይሄ አንዱ ነው አንዱ ግዴታቸው መስሎን የሚታይ ሁለተኛ ነገር ደግሞ በዲሞክራሲ ሂደት ውስጥ እንሳተፋለን ብለው እስካመኑ ድረስ ለህብረተሰቡ ለሚያነሳቸው ቁልፍ ጥያቄዎች የፖለቲካ አማራጮቻቸውን ይዘው ዛሬ መቅረብ አለባቸው ዲሞክራሲ ይከበር የሰብአዊ መብት ይከበር ብቻ ፕሮግራም አይደለም። ለኔ የፖለቲካ ፕሮግራም አይደለም። ስለዚህ በኢኮኖሚው፣ በማህበራዊ፣ በሰላማዊ በሆነው ብቻ የሰውን ካለበት የኑሮ ቀውስ ያስወጣ ይችላል የሚለውን የፖለቲካ ፕሮግራሙን በግልጽ አውጥቶ መናገርና ማስፋፋት መቻል አለባቸው። ከዛ በኋላ በሚደረገው ምርጫ ውጤት ውስጥ የተሸነፈውም ትግሉ አቆመ ማለት አይደለም። ይሄ የፖለቲካል ፕሮሰስ ነው። ህዝቡን ይዞ በመሰለው መልክ ከህዝቡ ጋር ሆኖ እየሰራ ከውጭም ሆኖ ወደ ፓርላማ ጥያቄ እያቀረበ መሄድ ይቻላል። ያሸነፈውን ፓርቲ በፓርላማ ውስጥ ሆኖ የተለያዩ ፖሊሲዎቹን አቅርቦ በጥናት የተደገፈ ህዝቦቹን ያወያየ በተለያየ መስ በኢኮኖሚ፣ በማህበራዊ፣ በሴቶች ጥያቄ፣ በትምህርት ቤት፣ በጤና ሰው የሚፈልገው የመሰረታዊ የሰው ልጅ የሚያስፈልጉትን ለኑሮ መሸፈን መቻል አለበት እኛ እዛ ደረጃ አይደለንም እና ለእነዚህ ጥያቄዎች ለእኔ እንዲያውም በጣም መሰረታዊ መስሉ የሚታየን ምርጫ ሁሉን ነገር አሟልቶ ልክ አውሮፓ እንዳለ ሁሉ ነገር ተደላትሎ ይሟላል ማለት አይደለም የመጀመሪያው ነው በዚህ ፕሮሰስ ግን እያንዳንዱ የፖለቲካ ፓርቲ ሙሉ ሀላፊነትም አለበት ሰላም ለማምጣት ሰብአዊ መብትን ለማክበር ለዲሞክራሲ ሂደቱን ለማገዝ በተለይ አማራጮቹን ለህዝብ የሚያስፈልጉትን አማራጮች በግልጽ አቅርቦ መሳተፍ አለበት። ከዛ በኋላ ከምርጫ በኋላ ምን ይደረጋል? የፖለቲካ ፕሮግራማቸውን ይዘው የሚገቡት ፓርቲዎች በሚያደርጉት ውይይት ይወሰናል። ዛሬ ይሄ ፕራዮሪቲ ነው፣ ይሄኛው ቅድሚያ ይሰጠው ለማለት ለእኔ ፖለቲካ ፓርቲ ውስጥ ስለሌለው በጣም አስቸጋሪ ነው። እኔ ግን መሰረታዊ ነገሮቹ ግን የሰብአዊ መብት የሚባለው ነገር በቂ ግንዛቤ ኖሮት በሁሉም ዘንድ መከበር አለበት። ዲሞክራቲክ ሂደት እሱም በቂ ግንዛቤ ኖሮት መከበር አለበት። ከዛ የህግ የበላይነት የሚባለውን ነገር ተስማማንበትም አልተስማማንበትም የሀገሪቱ ህግ እስከሆነ ድረስ መከበር አለበት። ህጉን ይሄኛው በዳይ ነው፣ ይሄኛው አግላይ ነው ይቀየር የሚባል ከሆነ እሱም በሂደት በፓርላማ ውስጥ በተደረገ ውይይትና ክርክር ከዛ በኋላ በሚደረገው ውጤት የሚወሰን ይሆናል። እና ለእኔ ዋናው ሂደቱ ነው፣ ከአሁን ጀምሮ ያለው በኋላም ይሄ ስላልተሟላ ትክክል አይደለም ብሎ ገለል ብሎ መተጨት የሚቻልበት ሁኔታ አይደለም። እያንዳንዱ የፖለቲካ ፓርቲም ሆነ የሲቪክ ድርጅት በተከፈተው መስክ ገብቶ የራሱን ሚና መጫወት አለበት። መንግስት ላይም ፕሬር ማድረግ አለበት ራሱን ማክበር ያለባቸውን ግዴታዎች እያከበረ መሄድ አለባቸው ብዬ ነው የማስበው። አቶ አበራ የማን አብ በአውሮፓ የኢትዮጵያውያን መድረክ ድልድይ ሊቀመንበር፣ ወይዘሮ ጽጌረዳ ዋለልኝ በአውሮፓ የኢትዮጵያውያን መድረክ ድልድይ የስራ አስፈጻሚ ኮሚቴ አባል ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።